ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 29 2015 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን አማሪክ ቪኦኤ ኒውስ ዳትካም ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር አይደን ገረሙ ነኝ። አቶ ክርስቲያን ታደለ በቁጥጥር ስር ዋሉ። የሕዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ትላንት ምሽት ከቤታቸው በጸጥታ ኃይሎች መያዛቸውን ባለቤታቸው ተናግረዋል። የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገርም በቁጥጥር ስር መዋላቸው ታውቋል። የመንግስት አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ በሰጡት መግለጫ በአማራ ክልል የአስቸኳይ ጊዜ አዋጁን ድንጋጌ ተከትሎ ከትላንት አመሻሽ ጀምሮ ከጉዳዩ ጋር ግንኙነት አላቸው የተባሉ ግለሰቦችን በቁጥጥር ስር ማዋል እንደተጀመረ ገልጸዋል። ኬኔዲ አባተ ዝርዝር አለው። ከአማራ ብሔራዊ ንቅናቄ ፓርቲ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ ትናንት አርብ ሐምሌ 28 ቀን 2015 ዓ ም ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች መወሰዳቸውን ባለቤታቸው ወይዘሮ ናርዶስ አዲሴ ለአሜሪካ ድምፅ ተናግረዋል። ትላንትና ነው ምሽት ሶስት ተኩል ወይም ለአራት ሃያ ጉዳይ አካባቢ ነው የመጡት። አንኳኩተናል ነው የሚሉት የአንኳኩ አልሰማንም። ቆቤት ቁጭ ብለን ነበር በላይ ወደ መኝታ ክፍል። ከዛ የሆነ ነገር ጓጓ ሲል ሰማ ነው ምንድን ነው ይሄ ነገር ብለን ተጠራጠርን እና በመስኮት ማየት እንጀምር የታጠቁ ኃይሎች ግማፊል እንትን ይለበሳሉ የፌዴራል ፖሊስ እየዘለሉ ሲገቡ አየ ናቸው። አልከፍተማልን በር መምታት ጀመሩ። የማቀባበል አይነት ድምፅ ስሰማ እንትን ይሉታሉ። ይ እኔ ከው ከሚገሉ ይቅር ብዬ እንዲ ብዬ ከፈትኩትን ይበሩ። ከዛ ገቡ። ከፈትኩት መወረደ እሱም ለጥያቄ ጥያቄ ይፈልጋለ ነው ይፈልጋለ አሏቸው። ዋናችሁ እናንተ በሳትሲ ጥያቄ የሚፈልገኝ ለመንግስት አካል የትኛው ነው ብትደውሉልኝ ራሴ ይመጣለሁ። በቀንም መጠየቅ ትችላላችሁ። እኔ ያለመከሰስ እንጂ ያለመጠርጠር መብት አለኝ አላልኳችሁም? አላቸው። አይ ለጥያቄ ትፈልጋለህ መስሽ መታወቂ ያሳዩም። ከየት ነው አለ አንዱ። ዝም ብሎ አወጣ በደንብ ማልታየው። ሌሎች መግባት ጀመሩ። ከዛ ምንድን ነው የእናቴ እቤት ነበረች እሷ ወጣችና፣ ምንድን ነው ቆይኔና አናግሩኝ፣ እናት ነኝ ስሙኝ፣ እንደዚህ ግብ ግብ ሳይሆን ስነ ስርዓት በአግባብ የሚሄዱ ካለበትም ማግባብ በሆነ መንገድ ሲል እሷን ገፈተራት የገፈተራት አንደኛው ለምን ትገፈተራት አለ አለው ክርስቲያን ከዛ በኋላ እነሱ ጭራሽ እንደዚህ ስላለ ብለው መደብደብ ጀመሩ ከዛ እኛን አንድ የፌዴራል ፖሊስ አባል ነበረች የታጠቀች እሷ ወደ ቤት አገባችን ያለንኛ ከቤት እንጫዋለን እሱ ከውጭ እኔ በዚህ አልሰበርም በእንደዚህ አስባችሁ ከሆነ አተሳሳቱ እያለ ሲመቱት ይሰማናል ይዘውት ወጡ ዛሬ ጠዋት ላይ መጡ። ወደ እሱ ልንሄድ ስንል እሱ ለፍተሻ ወደ ቤት ሲመጣ አትሄዱ ተባልን። ጠበቅ ነው። እሱ ታጅቦ መጣ። ቤት ገባን። ከጉሮ ቤተሰብ ሰበሰቡ ና ያለውን ሁኔታ ተከታተሉ ምን ንብረት እንደምንወስድ አሉ። ቤት ፍቃድ ያለው መሳሪያ ነበር። ከነ ፍቃድ ወረቀቱ ሰጠናቸው ናቸው። እሱም ቤት እንደተቀመጠ ፍተሻ ማካሄድ ጀመሩ። ይህንን ያሁን ያልኩህን እና ታብሌት ነበር ከፓርላማ ለሁሉም የፓርላማ ባለቤት የተሰጠው መሰረት ለሱ ያለው ታብሌት አለ። እሱን ወሰዱት። የእሱን አንድ ፒሲ ነበር፣ እሱንም ወሰዱት። ከዛ ይዘውት ሄዱ። አሁን ከሰዓት በኋላ ምሳ ላደርስለት ሄድኩኝ። ምሳ ላደርስለት ስሄድ እሱ ማናገር አይቻልም፣ እንዲህ ላሽ እቃውን መስጠት ነው ያለብሽ ተባልኩኝ። አይዞ ብዬ እሱን ሰጠሁት። ከዛ እሱ እኔ አንድ ክፍል ተቆልፎብኝ ያለሁት ያሰጋኛል፣ ለሁሉም የሚዲያ አካላት አሳውቂልኝ አለኝ። ወጣውና መጣው። የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገርም እንዲሁ ትናንት ምሽት መያዛቸውን የቅርብ ጓደኛቸው ለአሜሪካ ድምፅ አረጋግጠዋል። ከተወካዮች ምክር ቤት አባልነታቸው በተጨማሪ በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ኮሚቴ ሰብሳቢ የሆኑት አቶ ክርስቲያን የሚሆኑ የአዲስ አበባ ምክር ቤት አባሉ ዶክተር ካሳ በቁጥጥር ስር የዋሉት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ስለመሆን አለመሆኑ በይፋ የተገለጸ ነገር የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰት ሁሉ ዛሬ ለሀገር ውስጥ መገናኛ ብዙሀን በሰጡት ማብራሪያ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ተቋቁሞ ስራ መጀመሩን ገልጸው ከትናንት አመሻሽ ጀምሮ ተጠርጣሪዎችን መያዝ እንደተጀመረም ተናግረዋል። የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዙ በትላንትና ሁለት አስቸኳይ ስብሰባ በማድረግ ራሱን በልዩ ልዩ በወታደራዊ ኦፕሬሽን በፖለቲካና አስተዳደር በሚዲያና ኮሚኒኬሽንና በማህበራዊ ጽህፈት ቤት ራሱን አደራጅቶ ስራ ኦፊሻል ወይም ደግሞ ይፋ ስራ ጀምሯል። ከትላንት ማምሻ ጀምሮ ከጉዳዩ ጋር ግንኙነት ያላቸው ጉዳዩን የሚያባብዙ ስምሬት የሚሰጡ በተለያየ መንገድ ይህን የሚያባብዙ ኃይሎችን በቁጥጥር ስር ማድረግ ጀምሯል። አቶ ክርስቲያን ታደለ በቁጥጥር ስር በሚውሉበት ጊዜ የሰብአዊ መብት ጥሰት ተፈጽሞባቸዋል በሚል ባለቤታቸው ያቀረቡትን ቅሬታ በተመለከተ ከፌዴራል ፖሊስ አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ በዛሬው መግለጫቸው የአስቸኳይ ጊዜ አዋጅ መመሪያ በሚደነግገው መሰረት በቁጥጥር ስር የሚውሉ ሰዎች ሰብአዊ መብት አይጣስም ብለዋል። የአስቸኳይ ጊዜ አዋጁ ከአማራ ክልል በተጨማሪ እንደ ማለቱ በየትኛውም የአገሪቱ አካባቢ ተፈጻሚነት እንደሚኖረው በአዋጁ ዝርዝር መመሪያ ላይ ተጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የተባበሩት መንግስታት ድርጅት የሰብአዊ መብት ጽሕፈት ቤት በዩጋንዳ የሚገኘውን ቢሮውን ለመዝጋት መገደዱን አርብ እለት አስታወቀ። ከዛሬ ቅዳሜ አንስቶም ተልእኮውን ማቆሙን አስታውቋል። የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ተርክ በዩጋንዳ ያለው ቢሮችንን ከ18 ዓመታት በኋላ ልንዘጋ መሆኑን ሳውቅ ሐዘን ይሰማኛል ያሉ ሲሆን አያይዘውም በእነዚህ ዓመታት ከተለያዩ የሲቪል ማህበረሰቦች በተለያዩ የህይወት ዘርፍ ውስጥ ካሉ ሰዎች ጋራ በጋራ በመስራት እንዲሁም ከሀገሪቱ ብሔራዊ የዩጋንዳውያን የሰብአዊ መብትና ደህንነት ቢሮ ጋር ስንሰራ ቆይተናል ብለዋል። የዋና ኮሚሽነሩ ቃል አቀባይ የሆኑት ራቪና ሻምዳሳኒ የዩጋንዳ መንግስት ለዋና ኮሚሽነሩ ባለፈው የካቲት ወር ላይ ከዚህ በኋላ የመንግስታት ድርጅት የሰብአዊ መብት ቢሮ በሀገሪቱ እንዲሰራ የሚፈቅደውን ስምምነት አናድስም ሲል አስታውቋል በማለት ለአሜሪካ ድምጽ ተናግረዋል። በሌላ ዜና በዚህ ሳምንት በዚምባብዌ ተቃዋሚ ደጋፊ ላይ የተፈጸመው አሰቃቂ ጥቃት የገዢው ፓርቲ ተከታዮች ተግባር መሆኑን የአይን እማኞች አርብ ዕለት ተናገሩ። ሁኔታው በዚህ ወር የሚካሄደው ብሔራዊ ምርጫ ላይ ጫና ሊፈጥር ይችላል የሚል ስጋትን ፈጥሯል። የተቃዋሚው የዜጎች ጥምረት ለለውጥ ወይም ሲሲሲ የተሰኘው ፓርቲ የድጋፍ ሰልፍ ላይ ለመሳተፍ ቲንሼ ጂትሰንግ ሐሙስ ለት ወደ ዋና ከተማዋ ሐራሬ በመሄድ ላይ ሳሉ በደረሰባቸው ጥቃት መሞታቸውን ይፋ አድርጓል። ሲሲኤፍ ለግድያው ገዢው ፓርቲ ዛኑ ፒኤፍን ወንጅሏል። ትላንት አርብ ዕለት የአይን እማኞች ጂትሰንግ በግሌንቪው ከተማ የዛኑ ፒኤፍ ፓርቲን ከኔቴራ የለበሱ ከአስር በላይ በሚሆኑ ሰዎች ሲመቱና በድንጋይ ሲወገሩ ተመልክተናል በማለት ለአሶሽየትድ ፕሬስ ተናግረዋል። በጥቃቱ ቢያንስ አስራ አምስት ሌሎች ሰዎችም ተጎድተዋል ሲሉ እማኞቹ አስታውቀዋል። ፖሊስ ከጂትሰንግ አሟሟት ጋር በተያያዘ አስር ሰዎች ማሰሩን ገልጾ ነገር ግን የግድያው ዓላማ እና ከዛኑ ፒኤፍ ጋር በተያያዘ ያሉ ጉዳዮች ላይ ማብራሪያ ሳይሰጥ ቀርቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የምዕራብ አፍሪካ ወታደራዊ መሪዎች አዲሱን አካሄዳቸውን አስታወቁ። የኒጀር መፈንቅለ መንግስት መሪዎች የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኳስን ዛቻ ቻ በኃይል አጸፋ እንደሚመልሱ አስጠነቀቁ። መሪዎቹ ምንም አይነት ወደኋላ የማፈግፈግ ምልክትም አላሳዩም። ማስጠንቀቂያ የመጣው ከቅርብ ዓመታት ወዲህ በወታደራዊ መፈንቅለ መንግስት የተካሄደባቸውን ቡርኪና ፋሶና ማሊን ከታገዱ ወዳጅ ሀገራቶች በስተቀር በሚል በመለየት ነው። ሐሙስ ዕለት ማምሻው ላይ የጁንታው ቃል አቀባይ አማዱ አብድራማኔ ኒጀር ከቀድሞ ቅኝ ገዥዋ ከፈረንሳይ ጋር የሁለትዮሽ ወታደራዊ ስምምነቶችን ማቋረጧን በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ላይ በመቅረብ አስታውቀዋል። ፈረንሳይ በመላው ኒጀር 1500 የሚደርሱ ጸረ ሽብር ወታደሮች አሏት። አብዱራማኔ በመግለጫው አያይዘውም በኒጀር ፕሬዝዳንት የተሰየሙና የኢኳዋስን የውይይት ጥረት እየመሩ ያሉ የፈረንሳይ የዩናይትድ ስቴትስ የቶጎና የጉረቤት ሀገር ናይጄሪያ መንግስታት አምባሳደሮችን ውክልና መሻሩንም አስታውቀዋል በፈንቅለ መንግስቱ በአፍሪካ ህብረት በምዕራባውያን መንግስታትና በተባበሩት መንግስታት ድርጅት ከፍተኛ ውግዘት ደርሶበታል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኒጀር ፕሬዝዳንት ባውዛም በአፋጣኝ እንዲለቀቁ የጠየቁ ሲሆን በኒጀር የተፈጠረው ሁኔታ ዴሞክራሲ ላይ የተደቀነ ትልቅ ተግዳሮ ሪፖርት ነው ሲሉ ተናግረዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አርብ እለት በሰጡት መግለጫ ዩናይትድ ስቴትስ አንዳንድ የረድኤት ድጋፎችን ለኒጀር መንግስት መስጠቷን አቋርጣለች ብለዋል። በተያያዘ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር የሆኑት አምባሳደር ግሪንፊልድ በፈንቅለ መንግስቱ ተቀባይነት የሌለው ነው ያሉ ሲሆን አያይዞም በቀጠናው ይህንን ነገር ለመከላከል እንሰራለን በማለት ለአሜሪካ ድምጽ ገልጸዋል። አምባሳደሯ አክለውም ዩናይትድ ስቴትስ አንዳንድ አሜሪካውያን ዜጎችን ለማስወጣት በሂደት ላይ ትገኛለች ሲሉ አስታውቀዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ለቀረቡባቸው ተጨማሪ ክሶች ጥፋተኛ አይደለሁም ሲሉ መለሱ። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአውሮፓውያኑ 2021 ዋይት ሃውስ ይዘዋቸው ወጥተዋል ከተባሉ ሚስጢራዊ ሰነዶች ጋር በተያያዘ የተነሱባቸውን ሶስት አዳዲስ ክሶች ጥፋተኛ አይደለሁም ብለዋል ሲል የፍርድ ቤት መዝገብ አርብ እለት አሳይቷል። ለመጪው 2024 የሪፐብሊካን ፕሬዝዳንታዊ እጩ ተወዳዳሪ የሆኑት የቀድሞ ፕሬዝዳንት ትራምፕ የፊታችን የአውሮፓውያኑ ነሐሴ በተከሰሱባቸው ሶስት ተጨማሪ ክሶች ላይ በፍሎሪዳ ፌዴራል ፍርድ ቤት እንዲቀርቡ ቢጠየቁም እንደማይመጡ ግን አስታውቀዋል። ውሳኔው ትራምፕ በዋሽንግተን ዲሲ የፌዴራል ፍርድ ቤት በመቅረብ በሌላ ልዩ ክስ የ2020 ምርጫን አልተሸነፍኩም በማለት ለመቀልበስ ሞክረዋል የሚለው ክስ ጥፋተኛ አይደለሁም ሲሉ ምላሽ ከሰጡ በኋላ የተወሰደ ነው። ትራምፕ ባለፈው ወር 37 ክሶች የነበሩባቸው ሲሆን በአሁኑ ሰዓትም 40 ክሶች ቀርበውባቸዋል። የሱ ቫሌት ዋልት ናውታን የተሰኙት የትራምፕ ተላላኪና ሌላው የእሳቸው ሰራተኛ ካርሎስ ዶሊቬራ ላይ አቃቤ ህግ ባለፈው ሳምንት ክስ መስርቶባቸዋል። አድማጮች ለምሽቱ ያዝንላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪው ቅዳሜ ምሽት መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ዋሽንግተን ዲሲ በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 29 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። አሁን የምሽቱ ቀዳሚ ወደ ሆነው ዝግጅት እናልፋለን። ከዓለም ከፍተኛውን የሽብር ግድያ ያስመዘገቡት ከሳህራ በታች የሚገኙት የአፍሪካ ሀገራትና ሽብርን ለመከላከል ለሴቶች የሚሰጡት ቦታ በአፍሪካ ከሳህራ በታች የሚገኙ ሀገራት በየዓመቱ ከፍተኛውን የሽብር ጥቃት ግድያዎች አስመዝግበዋል። በዓለም ዙሪያ በሽብር ጥቃት ምክንያት ከሚደርሰው የህይወት ህልፈት 60 ከመቶ በእነዚህ ሀገራት መድረሱን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። በእነዚህ ሀገራት የሚንቀሳቀሱ አሸባሪዎች መንግስታዊ ያልሆኑ ታጣቂ ቡድኖች ወይም የወንጀል መረቦች አብዛኛውን ጊዜ ሴቶችን ለተለያዩ ተግባራት ኢላማ ሲያደርጉ፣ አብዛኞቹ የጸረ ሽብር እንቅስቃሴዎችም ለሴቶች ተገቢውን ትኩረትና ቦታ እንደማይሰጡ በርካታ ጥናቶች ያመለክታሉ። ስመኝሽ የቆየህ በዚህ ዙሪያ ያጠናቀረችውን ዘገባ ቀጥሎ ይቀርባል። በአፍሪካ ሰላምና ጸጥታ ላይ አደጋ ከደቀኑ ስጋቶች ውስጥ ዋነኛው በከፍተኛ ሁኔታ እየጨመረ የሄደው ሽብርተኝነት መሆኑን ጥናቶች ያመለክታሉ። የአፍሪካ ስልታዊ የጥናት ማዕከል ሰኞ ለቲፋ ያደረገው መረጃ እንደሚያመለክተው ባለፉት 12 ወራት ብቻ እስላማዊ ታጣቂ ቡድኖች በሶማሊያ እና ከሰሃራ በስተደቡብ በሚገኙ የአፍሪካ ሀገራት ባደረሱት ጥቃት የሞቱ ሰዎች ቁጥር 22288 ደርሷል። በመላው አፍሪካም እንዲሁ በሽብር ምክንያት የሚደርሱ ጥቃቶች በሺዎች ለሚቆጠሩ ሰዎች ሞትና ጉዳት እንዲሁም ከፍተኛ ለሆነ የሰውና የንብረት ውድመት ምክንያት መሆኑን ቀጥሏል። በነዚህ የሽብር ጥቃቶች ሴቶች ዋና ኢላማ ናቸው። አሸባሪ ቡድኖች በተለይ በጾታ ላይ የተመሰረተ ጥቃት በማድረስ አሊያም ርዕዮተ ዓለማቸውን ለማሳካት እንደ አንድ መሳሪያ በመጠቀም ሴቶች ላይ የበለጠ ጉዳት ያደርሳሉ። ይህን በአፍሪካ እየተንሰራፋ የሄደውን የሽብርና የጽንፈኝነት እንቅስቃሴዎች ለመግታትና በአፍሪካ በሚኖሩ ማህበረሰቦች ላይ እየደረሰ ያለውን ጥፋት ለማስቆም ታዲያ የሴቶችን ንቁ ተሳትፎና ጠንካራ አመራር እንደሚጠይቅ በጉዳዩ ላይ ያጠኑ ባለሙያዎች ለአሜሪካ ድምፅ ተናግረዋል። ባለፈው ሳምንት ከናይጀሪያ መከላከያ ዋና አዛዥ እና ሌሎች የናይጀሪያ ወታደራዊ ባለስልጣናት ጋር ተገናኝተው በተለይ በሳህል አካባቢ የተስፋፋ የሄደው ጽንፈኝነትን መከላከል በሚቻልበት መንገድ ላይ የተወያዩት በዩናይትድ ስቴትስ የመከላከያ ሚኒስቴር የአፍሪካ ጉዳዮች ምክትል ሚኒስቴር ቺዲ ብላይደን ከአሜሪካ ድምፅ ጋር በነበራቸው ቆይታ የጸረ ሽብር እንቅስቃሴዎች ሴቶችን ማዕከል ካላደረጉ የጸጥታ ችግሮችን ሙሉ ለሙሉ መፍታት እንደማይቻል አስምረውበታል። የሴቶች ድምፅ ካልተካተተ በስተቀር ሁሉን አቀፍ የሆነ ዓለም አቀፍ መፍትሄ ማግኘት አንችልም። ሴቶች የመፍትሄው አካል መሆን አለባቸው ያ የሚሆነው ግን መንግስታት መፍትሄ ለማግኘት በሚያደርጉት ጥረት የሴቶችን ድምፅ እንዲያካትቱ በተቻለን አቅም ሁሉ ስንጥር፣ ግፊት ስናደርግና ድምፃቸው መካተቱን ስናረጋግጥ ነው። የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ በሚካሄዱ የሰላምና የጸጥታ ጥረቶች ላይ የሴቶች ተሳትፎ እንዲጨምር ጥሪ ማቅረቡን ተከትሎ በተለይ በምዕራብ አፍሪካ የሚኖሩ ሴቶች በቀጠናቸው ጽንፈኝነትን ለማስቆም በሚካሄዱ ወታደራዊ ጥረቶች ትልቅ ሚና መጫወት ጀምረዋል። በዩናይትድ ስቴትስ የሚሰጡ ስልጠናዎችም ጉልህ የሆነ የሽብር እንቅስቃሴ ባሉባቸው አካባቢዎች ሴቶች የተሻለ ሚና እንዲኖራቸው ለማገዝ እያደረጉ ነው። ብላይደን እንደሚሉት ይሄ አሜሪካ ሽብርተኝነትን ከዓለም ለማጥፋት በምታደርገው ጥረት ትልቅ ስፍራ የምትሰጠው ነው። We're the only nation that has a WPS legislation, what we call Women, Peace and Security for short. በምናደርገው ነገር ሁሉ ውስጥ ለሴቶች ሰላምና ደህንነትን የምታካትት ብቸኛ ሀገር አሜሪካ ናት። ፖሊሲም ብንመለከት ሴቶች ሰላምና ደህንነትን በከፍተኛ የመንግስት ደረጃም ሆነ የመከላከያ መስሪያ ቤታችን ጨምሮ ከስር ባሉ ሁሉም ተቋሞቻችን ውስጥ እናካትታለን። ያ ማለት ስልጠና ስንሰጥ ወይም ደግሞ ልምድ ስናካፍል ሴቶችን ማካተታችንን እናረጋግጣለን ማለት ነው። ይህ ደግሞ በርካታ አጋሮቻችን የሚቀበሉት ነው። ምክንያቱም መፍትሄ ለማግኘት የተገፉ ይሁኑ ወይም በቁጥር አናሳ የሁሉም ህብረተሰብ ክፍሎች በተለይም ደግሞ የሴቶች አመለካከት መካተቱ ወሳኝ መሆኑ ይገባቸዋል። ሴቶች የሽብርተኝነት ሰለባዎች ብቻ አይደሉም። አንዳንዴ ወደውም ይሁን ተገደው የወንጀሉ ቀጥተኛ ተሳታፊዎች ይሆናሉ። ለምሳሌ በአልሻባብ ውስጥ ያሉ ሴቶች በአብዛኛው በተለመደና ባህላዊ በሆነ መንገድ ሚስት በመሆን በአጥፍቶ ጠፊነት አሊያም በቤት ውስጥ ስራ በመስራት የሚሳተፉ ሲሆን አንዳንዴም የወሲብ ባሪያ ይደረጋሉ። በሴቶችና ጸጥታ ጉዳይ ላይ ጥናት የሚያጠኑትና ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ የሚያስተምሩት ብላይደን እንደሚሉት ሴቶች ጽንፈኛ ቡድኖችን እንዲቀላቀሉ የሚያስገድዷቸው በርካታ ምክንያቶች እንደመኖራቸው መፍትሄውም ዘርፈ ብዙ ጥረቶችን ይጠይቃል። ጉዳዩ ከአንድ ወገን ብቻ የሚታይ አይደለም። ሰዎችን ወደ ብጥብጥ ወይም አለመረጋጋት የሚመራቸው የመከላከያ ወይም የጸጥታ ጉዳይ ብቻ አይደለም። የኢኮኖሚያቸው ሁኔታ፣ ያሉባቸው ቅሬታዎችና ሰዎች ለመኖር የሚያስፈልጋቸው መሰረታዊ ነገሮች አለመሟላታቸውንም እናያለን። ስለዚህ ሴቶች ጽንፈኛ ቡድኖችን እንዳይቀላቀሉ ሂደቱን ለመግታት ስንሞክር ወደዛ የሚገፏቸው ምክንያቶችንም ነው አብረን እያየን የምንሄደው። ብላይደን አክለው ሴቶች ሽብርን በመዋጋት ቁልፍ ሚና እንዲኖራቸውም ሆነ የጽንፈኛ ቡድኖች ሰለባ እንዳይሆኑ በመፍትሄነት ከሚያነሷቸው ሀሳቦች መካከል አክራሪነት ወይም የሽብር ተግባራት በማህበረሰቡ ላይ የሚያደርሱትን ተጽዕኖ እንዲረዱ ማድረግና ማስተማር ናቸው። የሽብር ቡድኖች ወይም የአክራሪዎች አካል መሆን ምን ውጤት እንዳለውና የሚያስከትሏቸውን ችግሮች እንዲረዱ መረጃው እንዲኖራቸው ማድረግ መቻል አለብን በእኛ በኩል። ከዛም አልፈን ስር መሰረቱን እንመለከታለን። በመጀመሪያ ደረጃ አለመረጋጋቱን ያስከተሉ የጸጥታ ችግሮች በምን ምክንያት እንደተፈጠሩ እንቃኛለን። ሴቶቹም ሆኑ ሌሎች ተጋላጭ የህብረተሰብ ክፍሎች እንደነዚህ አይነት ድርጅቶችን እንዲቀላቀሉ የሚያደርጋቸው ምን እንደሆነም እናጤናለን። እነዚህን ስናይ ችግሩ ከጸጥታ ጉዳይ እጅግ የገዘፈ መሆኑንም እንረዳለን። የአፍሪካ ሴቶች በተለያዩ የሰላምና ጸጥታ ጥረቶች ቁልፍ ተዋናይ መሆን እንዳለባቸው የሚያሰምሩበት ሌላዋ የአሜሪካ ድምፅ ያነጋገራቸው የበጎ አድራጎትና የደህንነት መረብ ፖሊሲ ተሟጋሽ ተባባሪ ዳይሬክተር አሽሌ ሰበርማኒያን ሞንቶ ጎምሪ በበኩላቸው ዓለም አቀፉ ማህበረሰብ በሴቶች መሪነት የሚንቀሳቀሱ ጸረ ሽብር እንቅስቃሴዎችን መደገፍ አለባቸው ይላሉ። ንግግር አንድ ነገር ነው። ነገር ግን የምናወራው ወደ ተግባር እንዲቀየር መሬት ላይ ማውረድ መቻል አለብን። ስለዚህ በተለይም በምዕራብ ሀገራት የሚገኙ ተቋማት ራሳቸውን ከኋላ አድርገው ችግሩ ባሉባቸው ሀገራት የሚደረጉ ሀገር በቀል እንቅስቃሴዎች ከፊት እንዲቀድሙና እንዲመሩ ማድረግ አለባቸው። የሽብር ጥቃት በበረታባቸው የአፍሪካ አካባቢዎች የሚኖሩ ሴቶች የመጀመሪያ የሕክምና እርዳታ በማድረግ እርዳታ በማቀበል አንዳንዴም በአካባቢ ሰላምና ጸጥታ ጥረቶች በመሳተፍ ቀዳሚ ሚና አላቸው። ከዚህ ቀደም እንደ ቦኮ ሃራም ከመሳሰሉ የሽብር ቡድኖች ጋር ተቀላቅለው ጥቃት ያደርሱ የነበሩ በርካታ ሴቶችም ከድርጊታቸው ተመልሰው ማህበረሰቡን በመጠበቅ ስራ እንዲሰማሩ ማድረግ ተችሏል። ሆኖም ሴቶች በአፍሪካ በሚካሄዱ ጸረ ሽብር እንቅስቃሴዎች ውስጥ የበለጠ ሚና እንዲኖራቸው የሚወጡ ህጎችና ፖሊሲዎች ሴቶችን ያማከሉ ሊሆኑ እንደሚገባና በአመራር ደረጃም የሴቶች ተሳትፎ ሊጎለብት እንደሚገባ ባለሙያዎች ያሰምሩበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። አሁን ወደ ተከታዩ ዝግጅት እናልፋለን። ጦርነት ያባባሳቸውን አጉል ልማዶች የምታጠና ወጣት የህግ ባለሙያ ኩልሱም ኑር በኢትዮጵያ የህፃናትና ሴቶች መብትን የሚመለከቱ ህግ ነክ ምርምሮችን ያደረገች ባለሙያ ናት። ከህግ ባለሙያነቷ ጎን ለጎን በልዩ ልዩ ብዙሀን መገናኛዎች አበርክቷዋ ማህበረሰባዊ ንቃትና ግንዛቤን ለማዳረስ ትጥራለች። ከዘንድሮዎቹ የማንዴላ ዋሽንግተን ያሊ 2023 የወጣት መሪዎች ትስስር መርሃ ግብር ተሳታፊዎች መካከል አንዷ የነበረችው ወጣት በሚችጋን ስቴትስ ዩኒቨርሲቲ የቀለም ትምህርትና አመራር ስልጠናዎችን ለሳምንታት ወስዳለች። ሀብታሙ ስዩም እንደሚከተለው ያቀርበዋል። ኩልሱም ስላገኘዎች በጣም ደስ ብሎኛል። ዘንድሮ ላይ እንግዲህ ወደ ዩናይትድ ስቴትስ ከመጡ ከኢትዮጵያ ከተመረጡ 34 አካባቢ በአጠቃላይ ወጣቶች መካከል አንዷ ነች። ለዚህ ድል እንዴት በቃሽ? ሀገር ቤት በምን ስራዎች ውስጥ ነበረ ስትሳተፍ የቆየሽው? ሎ ግራጁዌት ነኝ። አሁን ማስተርሴን እየሰራሁ ነው በፐብሊክ ኢንተርናሽናል። ራዲስ ዩኒቨርሲቲ ከተመረኩኝ በኋላ ሚዲያ ላይ ሳገለግል ነበረ። ዲጂታል ሚዲያ እንደ ሾ ሆስት፣ ሲኒየር ሪፖርተር፣ ኮንቴንት ክሬተር ሆኝ ሳገለግል ነበረ። አንድ አመት ሚዲያ ላይ ከሰራሁ በኋላ ወደ ሪሰርች አለም ነው የገባሁት ማለት ነው። ሶ ሪሰርቼ ካርድ የሚባል ኢንስቲቱት ያለ ኢትዮጵያ ውስጥ ሴንተር ፎር አድቫንስመንት ኦፍ ራይትስ እንድ ዲሞክራሲ የሚባል ኢንስቲትዩት ነው። እና የሪሰርች ፌሎሺፕ እድል አውጥተው ነበረ። ስለዚህ በዛ ፌሎሺፕ ላይ አፕላይ ያደረግኩኝ ሪሰርች ፎከስ የሚያደርገው በሰሜኑ ጦርነት ምክንያት በሴቶች ህጻናት ላይ የህጻናት ጋብቻ ጦርነቱ ምን አይነት ኢምፓክት ፈጥረዋል፣ ምን ያክል ለዚህ ባህላዊ ድርጊት የበለጠ ተጋላጭ አድርጓቸዋል የሚል ሪሰርች ነበር የሰራሁት ያ ነገር ነው። ሚዲያ ላይ እያለሁኝ ደግሞ የምንሰራቸው የነበሩ አዲስ ብ የሚባሉ ሚዲያ ነበረ፣ ስራ የነበረው በዛ ሚዲያ ቦታ ላይ ጦርነቱ የዛን ጊዜ የሰሜኑ ጦርነት እኔ እየሰራው በነበረበት ጊዜ ነበር እና የተለያዩ የምንሰራቸው ነገሮች በሀገራችን ውስጥ በዛ ጊዜ በነበሩ ወቅታዊ ፖለቲካዊ ማህበራዊ ጉዳዮች ላይ የተለያዩ እንግዳዎችን እንጠራና እነሱ እንግዳዮች በዛ ጉዳይ ላይ ውይይት እንዲያደርጉ እንጋብዛቸው ነበር የተለያየ ሀሳብ ያላቸው ሰዎች ይሆናሉ። አንዳንዴ ደግሞ ከተለያየ ፊልድ ውስጥ ሲሰሩ የነበሩም ይሆናሉ እና በጦርነቱም ጊዜ እንደዛ ስናደርግ ቆይ ነበረ። ከቴድሮስ አስፋው የሚባል ፖለቲካ ተንታኝ ነበረ እና እሱም ጋርም ደግሞ አብረን በየወቅቱ የነበረውን የሀገራችን ፖለቲካ ሁኔታ ሆስት እያደረግኩት እሱ ጋር አብረን እንተነትን ነበረ እና እነሱ እነሱ ይመስለኛል ስለዚህ ድል ተመራጭ ያደረገች ማለት ነው። እንግዲህ ወደዚህ ሀገር ከመጣችሁ በኋላ ለስድስት ሳምንታት ያክል በተለያዩ የትምህርት ተቋማት ውስጥ የቀለም ትምህርት እንዲሁም ደግሞ የአመራር ስልጠናዎች ትወስዳላችሁ። የቱ ዩኒቨርሲቲ ተላክሽ? የነበረች ቆይታስ ምን ይመስላል? እኔ የተላኩት ሚችግን ስቴት ዩኒቨርሲቲ የሚባል ሚችግን ስቴት ውስጥ ያለ ትልቅ ዩኒቨርሲቲ ነው። ዩኒቨርሲቲው ያው ትልቁ ስራው አግሪካልቸር እና ሪሰርች ላይ ነበረ። እዛ ከተላኩት ኢትዮጵያዎች መካከል ብቻዬን ነበርኩ። እኔ እዛ ሄድኩት። ስለዚህ ያው በተለያዩ ነገሮች ነው የሚከፈለው። የሚሰጡን ስልጠናዎች ክላሶስ ቁጭ ብለን የምንወስዳቸው አካዳሚ ሴሽኖች አሉ። ሴሽኖቹ በአመራር ላይ በምንድነው ስትሬንግዝ እና ዊክነሳችን የመለየት ላይ ይሰጠናል። ከዛ በተጨማሪ ደግሞ ኔትወርኪንግ ሴሽኖች አሉ እዛ አካባቢ ካሉ ከተለያዩ ሲቪክ ኦርጋናይዜሽኖች ጋር ግንኙነት እንድናደርግ እንድንነጋገር፣ ኔትወርካችን እንዲሰፋ አጋጣሚዎች ያዘጋጁልናል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ኦርጋናይዜሽኖች ውስጥ እየሄድን እንዴት ስራ እንደሚሰሩ አብረናቸው በሳምንት ሶስት ሰዓት በአጠቃላይ ከ14 እስከ 15 ሰዓት አብረን እንድናገለግል ቮለንቲር እንድናደርግም እንጠበቃለን። መልካም እንግዲህ የዚህ መርሀ ግብር ሌላኛው አላማ እናንተ እዚህ ያገኛቸዋቸውን ህይወት ቀያሪ ልምዶች ወደ ሀገር ቤት ስትመለሱ ለማህበረሰባችሁ እዛ ለሚኖረው ትውልድ እንድታካፍሉ ይጠበቃል። ወደ ሀገር ቤት በምትመለሽበት ጊዜ ምን አይነት ስራዎችን ለመስራት አስበሻል? ስለዚህ ከሀገር ቤት ስመለስ መጀመሪያም አፕላይ ሳደርግ ወዲያው ልሰራበት የፈለኩበት ነገር ሪሰርቹ የሚያጠነጥነው በጦርነቱ የተጎዱት ክልሎች አሉ። አፋር ክልል፣ አማራ ክልል፣ ትግራይ ክልል። ስለዚህ የኔ ሪሰርች ፎከስ አድርጎ የነበረው አፋር ክልል ላይ ነው። ምን ያክል ጦርነቱ የሴቶችና ህጻናትን ህይወት ኢምፓክት አድርገዋል? ለህጻናት ጋብቻ እና ለተለያዩ ፕራክቲሶች እንዴት ነው የበለጠ ተጋላጭ አረጋቸው? ስለዚህ ሪሰርችን ከሰራሁት በኋላ ያመጣሁትን ውጤት ሶሉሽን ብዬ ሰጀስት ያደረግኩትን ኢምፕሊመንት ማድረግ ነው የምፈልገው። አንደኛው ነገር ደግሞ አድቮኬሲ ነው። ጦርነት ሲኖር እንደዚህ አይነት ነገሮች ውኋላ ወንበር ይይዛሉ። ፕራዮሪቲው ምንድነው የሚሆነው ሰው የሰው ነፍስ ማዳን ሰዎችን ሪሎኬት ማድረግ ነው የሚሆነው። ስለዚህ እነዚህ ነገሮች ይዘነጋሉ። ስለዚህ መጀመሪያ ማድረግ የምፈልገው አቴንሽን ለእንደዚህ አይነት ጉዳይ እንዲሰጥ ነው። አንዳንድ አካባቢዎችም ከሌሎች አካባቢዎች የበለጠ አቴንሽን ያገኛሉ። ስለዚህ እነዚህ አካባቢዎች አቴንሽን እንዲያገኙ ከዛ በኋላም ደግሞ አንድ ሰው ብቻውን የሚያመጣው ለውጥ የለም፣ ኢንስቲቱሽኖችም እንደዛው። ስለዚህ የተለያዩ ኢንስቲቱሽኖች የህግ ባለሙያዎች ሆስፒታል ትምህርት ቤቶች እነዚህ ሁሉ በጦርነቱ የተጎዱ ናቸው። ስለዚህ እነዚህ ተመልሰው ራሳቸው ኦርጋናይዝ አድርገው ግን ፎከሳቸውን ከእንደነዚህ አይነት ሺዎች እንዳያነሱ እዚህ ላይ አንድ ላይ እንዲሰሩ አቴንሽናቸው መሰብሰብ ነው የሚሆነው። በጣም አመሰግናለሁ። ኩልሱም፣ እዚህ ሀገር ከመርቱ የብሩህ አእምሮ ባለቤት ከሆኑ ወጣቶች መካከል አንዷ ነሽ። ስላገኘሁሽ ሀሳብሽን ስላጋራሽን በእጅጉ አመሰግናለሁ። ወደ ሀገር ቤት በምትመለሽበት ጊዜ ደግሞ መልካም ነገር ሁሉ እንዲገጥምሽ እመኝልሻለሁ። አመሰግናለሁ። ሀብታሙ ስዩምን ለዘገባው በድጋሚ አመሰግናለሁ። አሁን ተከታዩን ዘገባ እናስደምጣችሁ። ሳሮን ቦጋለ ከቅርብ ጊዜ ወዲህ በጎዳና ላይ ስራዎቿ እውቅናን እያተረፈች የመጣች ሰዓሊ ናት። ግራፊቲ የተሰኘውን በሰፊ ግድግዳና ሸራ ላይ የሚሰሩ ስራዎችን እንደሚማርኳት የምትናገረው ሳሮን አዲስ አበባ ውስጥ በቡድንና በተናጥል የስራዎቿ አሻራዎች በተለያዩ ቦታዎች ይገኛሉ። ኤደን ገረመው ሳሮንን አነጋግራ ያሰናዳችው ዘገባ ይቀጥላል። እጅግ የደመቁ በቀለማት ያጌጡና ቀና መልእክት ያላቸው የጎዳና ላይ ስዕሎች ከተማ ከማሳመር ባለፈ የሰዎች ስሜት ላይ በጎ ተጽዕኖ ያሳድራሉ የምትለው ሳሮን ቦጋለናት። ሳሮን ከሐዋሳ ዩኒቨርሲቲ ከአንድ ዓመት በፊት በኪነ ህንፃ የተመረቀች ወጣት ስትሆን በአሁኑ ሰዓት በሙል ጊዜ የግራፊቲ ወይም በትልቅ ግንቦች ላይ የሚሰሩ ስዕሎችም ባለሙያ በመሆን እየሰራች ትገኛለች። ዘሰበናገር ከድሮ ጀምሮ እስል ነበረ፣ ግን ሰራው በትንሽ ስኬል ማለት ወረቀት ላይ ነበረ የምሰራው። ዩኒቨርሲቲ ከገባሁ በኋላ እረፍት ቤት ስመጣ ክረምት ላይ ግድግዳ ላይ መሳል ጀመርኩኝ ከሰከንድ ጀምሮ ማለት ነው። ከዛ በኋላ ይህን ስኪል በደንብ እያዳበርኩት መጣው። ያው ከድሮ ጀምሮ የስዕል ፍቅር ውስጤ ስለነበረ እሱ ነገር በደንብ እያዳበርኩት መጣው ማለት ነው። ከዛ በኋላ ደግሞ አርክቴክቸራል ዲፓርትመንት ገባሁኝ። እሱም ደግሞ በደንብ ረርቶኛል ከእርሱ ጋር ትንሽ ኦሪንቴድ ስለሆነ ብዙ ነገሮችን በደንብ እንዳዳብር አድርጎኛል። ከዚያ በኋላ ጋዜት ካረኩ በኋላ ኦልሬዲ ድሮ እሰራ የነበረውን ነገር በደንብ ማስቀጠል ጀመርኩኝ ማለት ት ካረኩ በኋላ ቀጥታ ወደ ወደዚህ ስራ ገባሁ ሙሉ በሙሉ ማለት ነው። ያው ማቴሪያል ማግኘት እዚህ ትንሽ ያስቸግር ነበረ። በዛ ላይ ብዙ ብዙ ከአርቲስቶች ጋር በደንብ ኮኔክሽን አልነበረኝም እና ካንቫስ የት እንደማገኝ አላቅም እንደዚህ መሳያ ቀለሞች የት እንደማገኝ አላውቅም እና እንዲህ ባገኘኋቸው ቀለሞች ነበር የሚሰራው። ይሄ የህፃን ልጅ የሚዘጋጁ ወተር ከለሮች አሉ። በእነሱ ነበር የሚሰራው። ከዛ በኋላ ግን እንዳልኩሽ፣ ልክ ግቢ ከገባሁ በኋላ በደም ሰቦች መታወቅ ጀመርኩኝ፣ ማቴሪያል ማግኘት ጀመርኩኝ ከዛ በኋላ ነገሮች እየቀለሉ ሊመጡ የኪነ ህንጻ ትምህርት ጥበቡን ለማዳበር ቢረዳትም አብዛኛውን ነገር ግን በራሷ ትግል ራሷን ማስተማሯን የምትገልጸው ሳሩን ስራዎቿ አሁን ላይ ከፍተኛ የሆነ ተቀባይነት እያተረፉ እያተረፉ መምጣት ችለዋል። ፖሲቭ የሆነ ኮመንቶች ናቸው። ይሄ ደስ የሚል ነገር ነው የሚሰጥኝ። ፊድባካቸው አሪፍ ነው። እነዚህ ስዕል የሚጀምሩ ሰዎችንም ሚትካ እንዳደረገ ይነግሩኛል። አንዳንድ ሰዎች አሁን ለምሳሌ ካርቤት ድልጌ ስር በቲም የሰራ ነው አንድ ስራ አለ ከኢሮፒያን ዩኒየን ዴሽን፣ ከአፍሪካ ዩኒየን ጋር፣ ከዛ ደግሞ እዛው ሰርቤት ጋር፣ ከኢታሊያን ካልቸራል ሴንተር ጋር የሰራነው አንድ ትልቅ ሚራል አለ። ከዛ ደግሞ የፍራንስ ኤምባሲ አጥሩ ላይም በዚህ አመት የሰራነው አንድ ፕሮጀክት አለ። እዛም ላይ ፓርቲፔት አድጌ ያለው ከዛ ባለፈ ደግሞ እንደዚህ ጋር ብዛት ዶሮች ላይ አሉ ስራዎች፣ ለምሳሌ ካፌ ቦታዎች ላይ ጣሊያን ስኩል ትምሴት ራሱ እና ብዙ በጥቂቱ እነዚህ ናቸው። ሰፋ ባለ ቦታ ላይ የሚሰሩ ስዕሎችን እንደምትወድ የምትናገረው ሳሮን ከአጓሯ ጋር በመሆን የህጻናት የስዕል ትምህርት ክፍለ ጊዜዎችንም ታዘጋጃለች። በራሴ ነው የምሰራው ፍሪላንስ አደርጋለው። እንደዚህ የግድግዳ ስዕሎች ካንቫስ ላይ ኮሚሽን ስራዎች እሰራለው፣ የራሴን ስራዎች እሰራለው። ከዛ ባለፈ ደግሞ እንትን ጆህያ ስቱዲዮ የሚል ስቱዲዮ እንትን አቋቁመናል። ከፓርትነር ይጋ ፓርትነር ያለች አዛኝ የምትሰራው ከእሷ ጋር የአርት ክላስ ለህፃናት እንሰጣለን። በእዛ ስቱዲዮ የአርት ኢቨንቶች እናዘጋጃለን እና እንደዚ አይነት ሰራዎች ሲኩንቲንት ኢቨንቶች አዘጋጃለሁ። እሷ ከአርት ጋር የሚትዲሆኑ ነገሮች እንሰራለን ማለት ነው። በእርግጥ ማለት አሁን ላይ በጣም ጎበዜ የሆኑ በጣም ታለንትድ የሆኑ አርቲስቶች አሉ። ከነሱ ኩር ማርኬት ላይ መግባት ኮምፒት ማድረግ ትንሽ ይከብዳል። ግን እንደወጣው አደለም ነገሮችን ፊጋዎች ለማድረግ የሞከርኩት ግድ ያለው ይመስለኛል። ቀድሜ ልክ ትንሽ ኮኔክሽኖቹን የተለያዩ ነገሮችን ቪልድ እያደረኩ ስለመጣው ያን ያክል ከባድ ቻሌንጅ ገጠመኝ ለማለት ይከብደኛል። ግን በቃ ያኔ ተማሪ ያለ ብዙ ነገሮችን እያስተካከልኩ ሶሻል ሚዲያ ላይ ፖስት እያደረኩ ብዙ ኮኔክሽኖች በመፍጠሬ ትንሽ ቻሌንጁን ቀንሶልኛል ብዬ አስባለሁ። ሳሮን፣ እንደ ጎዳና ላይ ሰዓሊና እንደ ግራፊቲ አርቲስት በሀገር ውስጥ በባለሙያዎቹ ዘንድ አሉ የምትላቸውን ተግዳሮቶች ታነሳለች። እንግዲህ አላውቅም ይሄ ያን ያክል ቀላል ላይሆን ይችላለ። እነሱ ግን ብዙ ጊዜ የአርቲስቶች ችግር በተለይ እነዚህ ግድግዳ ላይ የሚሰራ ሰዎች የማቴሪያል ችግር ነው ያለበት። ይሄ ኖርማሊ ቤት በሚቀባበት ቀለም ነው እሱ ሚክስ እያደረግን ከአክሪሊክ ጋር ምናምን ነገር የምንሰራው እንጂ እንደዚህ ስፕሪንቶች ምናምን ኢትዮጵያ ውስጥ ጭራሽ አይገቡ። የሚገቡ ደግሞ በጣም ሎ ኳሊቲ የሆኑ ስፕሪንቶች ናቸው። አሁን ውጭ የሚሰሩባቸው አይነት በጣም ሀይ ኳሊቲ የሆኑ ስፕሪንቶች እዚያ አያስመጧቸው ምክንያታቸውን ስንጠይቃቸው አስመጪዎቹ በጣም ኤክስፔንሲቭ ነው ይሉናል። እንደዚህ አይነት ነገሮች ማቴሪያሎች በደንብ ቢገኙ ወደፊት ብዙ ነገር ይሰራል ብዬ አስባለሁ። ከእሱ ባለፈ ደግሞ እንደዚህ የፍቃዱ ነገር ታይም የሚወስደው ነገር ቀለል ቢል ከዛ በኋላ አይ ኖው ማየት አለባቸው እነሱ ስራውን። ምክንያቱም ነጌቲቭ የሆኑ ነገሮችንም የዛን ያክል ማስተላለፍ ይፈልጓል። አዲሶች ሊኖሩ ስለሚችሉ ከዚህ ፈረሳ ነው እሱን አንደስታ እንዳረቃለሁ ነገር ግን ስራውን አይተው ምን ብለው ይሄ የማስፈቀድ ፕሮሰሱን ትንሽ ወይ ቢያሳጥሩለት ሰው በደንብ ይሰራል ብዬ አስባለሁ። ሳሩን በጓለ በቀጣይ ሌሎች ትላልቅ የፓን አፍሪካኒዝም መልእክት ያላቸው ፕሮጀክቶች ላይ የመስራትና የማስተዋወቅ ሀሳብ እንዳላት አጋርተኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 1 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል። Já, já, já, já, já, já, já, já, já, já, já, já, já, ጤና ይስጥልኝ እንደምናመሻችሁ፣ ዘወትር ቅዳሜ ምሽት ዘና የምንልበት የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ ምሽቱ አራት ሰዓት አብሬያችሁ ማምሸው እንግዶልኝ ነኝ። ከኩዬ ልምጣዊ እያለች ነው ቤተልሔም ሸረፈዲን ቤቲሼር ይሏታል በአጭሩ ሲጠሯት። ግጥም ናትናኤል ግርማቸው፣ ዜማ ምዕረታብ ደስታ፣ ሙዚቃ ቅንብርና ሚክሲንግ ታምሮ አማረ፣ እንዲሁም ማስተሪንግ አበጋዝ ክብረወርቅ ወርቅ ሺዮታ እንደሆኑ በተለቀቀው ቪዲዮ ላይ ተመልክቷል። ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ። ሴት ሼር ነበረች፣ ተኩይ ልምጣ ወይ ስትል የነበረው አሄርድ ትሩ ግሬፕ ቫይን። በርካታ የሞታውን አቀንቃኞች አዚመውታል ስሞኪ ሮቢንሰንንና ግላዲስ ናይትን ጨምሮ። የኔ ምርጫ የማርቪን ጌይ ነው አሄርድ ትሩ ሄርድ ትሩ ግሬፕ ቫይን ወደ ቀድሞው አፍቃሪሽ መመለስሽን ሐሜት መንደር ሰማሁ እያለ ነበር ማርቪን ጋይ። የሙዚቃ ቃና ይቀጥላል። የዘንባባ ማርነሽ ጥላውን ገሰሰ

ሽንቦች የቀሰሙ በጣም ቀስቀስ ያለ ውርጭ ነው። ሰፈሬ የቀጩ መድኃኒት አ የቀጩ መድኃኒት ስጭኝ ለከንፈሬ። ولا العشي ركاها على غير الجند زركه يا بابا ما يزن يا زين بابا ما ارملو فكرشي

በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዳ ወሌ ነኝ። ፐርፕል ራይን ፕሪንስ እና ዘ ሪቮሉሽን የተሰኘው ባንዱ የተጫወቱት አሜሪካኖቹ በጣም የሚወዱት ዘፈን ነው። በ1984 የወጣው ይህ ዘፈን በዛው ዓመት በዛው ስም ፐርፕል ሬን ፊልም እንዲሠራ ምክንያት ሆኗል። በመላው ዓለም በሲኔማ ቀርቦ በወቅቱ ከ70 ሚሊዮን ዶላር በላይ አግኝተዋል። ሰማዩ ላይ ደም በሚታይበት ጊዜ የቀይና የሰማያዊ ድብልቅ ሐምራዊ ቀለም ይኖረዋል። ፐርፕል ሬይን ሐምራዊ ዝናብን በለው የዓለም መጨረሻን የሚያሳይ ነው። ከሚወዱት ጋር ይሁኑና አምላክ በሐምራዊው ዝናብ ውስጥ ይምራው እያለ ነው ፕሪንስ። መቼም በዚህ አገር ይህን ዘፈን የማይጫወት ባንድ የለም ቢባል ማጋነን አይሆንም። በእንደ አውሮፓውያን አቆጣጠር 2007 በነበረው የአሜሪካ እግር ኳስ ፍጻሜ በእረፍት ሰዓት በነበረው የሙዚቃ ትዕይንት ፕሪንስ ይህን ዘፈኑን በሚያቀርብበት ወቅት ስቴዲየሙ በሐምራዊ መብራት ደምቆ ሳለ በአጋጣሚም ዝናብ በመዝነቡ ታዳሚው በደስታ ሲቃ ተውጦ ነበር። አንቺ ልጅ አደራ፣ ስወድሽ፣ ውደጅኝ፣ ልኑር ከአንቺ ጋር። ቆየት ያለ የኤፍሬም ታምሩ ዜማ ነው። በትዝታ ወደ ኋላ የምትሄዱ እንደምትኖሩ ገምታሉ። Oh hoy jader oh jader se oh hoy oh hoy lano oh hoy oh hoy sashe oh

Saddle the oh boy, go O go in your morning, O boy, let the O boy, let the shy Yanchi deci, oh yanchi ne oh ne şu deci, oh lan orkaç gara, oh lan orkaç gara yanchi oh oh oh Oh, oh, oh, oh, oh, oh, oh, Oh, the can she young? Oh, the can she young? The Christian Laman, yet. Oh, but I'm under come going. bata but bata

kanche galle norsede o hoy bate rohone ta o hoy bate rohone ta kanche galle norsede o hoy bate rohone ta o hoy bate rohone ta adras odish fikri na linta o fikri na linta adras odish Anchili Jadara, Efrem tamrunaber ዴቪዶ ወይም በሙሉ ስሙ ዴቪድ አደደጂ አደሌኪ በአሜሪካ አትላንታ ተወልዶ ናይጄሪያ ውስጥ ያደገ አቀንቃኝ ነው። ይህ ብሎ ማይ ማይንድ የተሰኘው የአፍሮ ቢት ቅኝቱ ነው። በዚህ ሙዚቃ ላይ አሜሪካዊው አቀንቃኝ ክሪስ ብራውን ተሳትፏል። ዴቪዶ ስለ እርሷ ያለውን ፍቅር ጥንካሬ የገለጸበት ዜማው ነው። ብሎ ማይ ማይንድ ለምሽቱ የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። ሳምንት እንገናኝ። ሰላም። אי የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።